ከአሁን ቀደም የድሬዳዋ ዩኒቨርሲቲን ከጅቡቲ ለሚመለሱ ዜጎች በለይቶ ማቆያነት በመጠቀሙ በትምህርት ተቋሙ ላይ ጉዳት መድረሱንና እንዲሁም አንዳንድ ከስደት ተመላሾች ጠፍተው ወደ ሕብረተሰቡ ለመቀላቀል ያደርጉ የነበረው ጥረት የበረታ የጤና ስጋት ደቅኖበት እንደነበርም የድሬዳዋ አስተዳደር ጤና ቢሮ አስታወቀ። ቢሮ ይህን ያለው ከሶማሌ ክልል ድንበር አካባቢ ያሉ ለይቶ ማቆያዎች ከአቅማቸው በላይ የሆነ ቁጥር ያላቸው ሰዎችን ስለያዙ የድሬዳዋ ሀርማያ ዩኒቨርሲቲ በለይቶ ማቆያነት ድጋፍ እንዲያደርግ የሚል ጥያቄ መቅረቡን ተከትሎ ነው። የጤና ቢሮ ኃላፊ ዋን ወይዘሮ ለምለም በዛብህን ያነጋገረው የድሬዳዋ ዘጋቢያችን አዲስ ቸኮል ተከታዩን አጠናቅረዋል። የሶማሌ ክልል ከደወል የለይቶ ማቆያ በአንድ ቀን ብቻ 55 ከስደት ተመላሾች ላይ የኮሮና ቫይረስ መገኘቱን ተከትሎ ችግሩ የደወል ለይቶ ማቆያ ከአቅሙ በላይ ከስደት ተመላሾችን በመያዙ የተከሰተ በመሆኑ የድሬዳዋና ሀረማያ ዩኒቨርሲቲዎች በለይቶ ማቆያነት የደወልን ጫና እንዲያቃልሉ ጠይቆ ነበር። ከዚህ በፊትም የድሬዳዋ ዩኒቨርሲቲን ከስደት ስለሚመለሱ ኢትዮጵያውያን ለይቶ ማቆያነት ተጠቅመን ነበር የሚሉት የድሬዳዋ አስተዳደር ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ በዚህ ምክንያት ያጋጠመን ችግር ነበር ይላሉ። ሰርት፣ እንደተረዳ ነው እዛው ቦርደር ላይ ኳራንተን እንዲደረጉ የበለጠ አግባብነት ይኖረዋል የሚል ሀሳብ ነው የሰጠ ነው እና ባለፈው እኛ አንድ ሺ ሰባት ዘት የሚሆኑትን አስተናግደን ሸኝተን ክፍሎቹ በጣም ስለተበላሹ እነሱ በልቶ የመጠገን ስራ ላይ ነው ያለ ነው እና አሁን ጥገናውን ሳንጨረስ አሁን መቀበል እንደማንችል ገንዘብ ድሬዳዋ እንደ ትላልቅ ከተሞች ብዙ በጀት የላትም፣ የሚሉት ወይዘሮ ለምለም በድሬዳዋ ዩኒቨርሲቲና በትምህርት ቤቶች የደረሱ ጉዳቶችን ለማስተካከል ከፍ ያለ ወጪ ጠይቆናል ይላሉ። ወይዘሮ ለምለም የድሬዳዋ ዩኒቨርሲቲ ለጅቡቲ ተመላሾች ለይቶ ማቆያነት ላለመጠቀም ግን ሌላ ምክንያትም አላቸው። ከተማ መሀል የሚገኙ ዩኒቨርሲቲ ውስጥ ያሉ የለይቶ ማቆያ ነዋሪዎች ከዩኒቨርሲቲው አምልጠው ወደ ህብረተሰቡ ለመግባት የሚያደርጉት ሙከራ ራሱን የቻለ የጤና ስጋት ነው ይላሉ። የድሬዳዋ አስተዳደር በደወሌ ለይቶ ማቆያ ጣቢያ ያሉ ከስደት ተመላሾችን ለመደገፍ የሕክምና ባለሙያዎችን ይልካል ያሉት ወይዘሮ ለምለም በለይቶ ማቆያው የመስፋፊያ ስራ እስከሚሰራ ድረስ ድንኳኖችን መጠቀም የተሻለ መፍትሄ ነው ብለው ያስባሉ። የድሬዳዋ ዩኒቨርሲቲን በአሁኑ ሰዓት ከኮሮና ቫይረስ ጋር በተያያዘ ተጠርጥረው የሚለዩ የድሬዳዋ ነዋሪዎችንና ከጅቡቲ ወይም ሌላ ቦታ መምጣታቸው ሪፖርት የተደረገባቸውን የከተማ ነዋሪዎች ለይቶ ለማቆየት ሊጠቀሙበት እንደሆነ ወይዘሮ ለምለም ይገልጻሉ። የደወሌ ለይቶ ማቆያ ጣቢያ ካለው 500 ሰዎችን የመያዝ አቅም በላይ 1 8 ስድር ተመላሾችን ይዞ እንደሚገኝ የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ዩሱፍ መሀመድ ለቪ አስታውቀው ነበር። በፌዴራል መንግስቱ ተጨማሪ ለይቶ ማቆያዎች ይገንባሉ ተብሎ የነበረ ቢሆንም እስካሁን ግን የታየ ነገር የለም ይላሉ የሶማሌ ክልል ጤና ቢሮ ኃላፊ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ